موسيقى لا ما የአዲስ ዓመትና የመስቀል በዓልን ሴፕቴምበር 20 ቀን 2025 ዓ ም እንደሚያከብሩ ኢትዮ አውስትራሊያን ህብረት መረዳጃ እድር በፐርዝ አመራሮች ገለጹ። የአዲስ ዓመት እንቁጣጣሽ ከሀገራቸው ርቀው የሀገራቸውን ባህልና ትውፊት ሳይተዉ እንኳን አደረሰን ለመባባል አዲስ አመት ከቁጥር በዘለለ በህይወት ላይ ስኬትና ለውጥን በመመኘት ሰላም፣ ጤና፣ ፍቅርና መግባባት ለሁሉም እንዲሆን መልካም ምኞታቸውን የሚገልጹት በምዕራብ አውስትራሊያ ፐርዝ የሚኖሩ ትውልደ ኢትዮጵያውያን መረዳጃ እድር ከቀናት በፊት የተከበረውን የኢትዮጵያን አዲስ ዓመትና በሚቀጥለው ሳምንት የሚከበረውን የመስቀል በዓልን በማስመልከት ልዩ ዝግጅት ማዘጋጀታቸውን ይገልጻሉ። ከአምስት አመት በፊት ለችግርና ለደስታ ኢትዮጵያውያን የሆኑ ሁሉ ማህበራዊ ህይወታቸውን በተመለከተ ተሰባስበው እንዲተዋወቁ፣ በችግር ጊዜ እንዲረዳዱ በሚል ሀሳብ የተመሰረተው መረዳጃ ድሩ በአመት አንድ ጊዜ የምናገኘው አዲስ አመትን በጋራ ተሰባስበን በፍቅር አንድ ሆነን መልካም ሁሉ ልንመኝ ይበልጥ እጅ ለእጅ ተያይዘን አንዳችን ለአንዳችን ጎን እንድንቆም ግንዛቤ የምናስጨብጥበት የማይተዋወቁ እንዲተዋወቁና አዲስ አባላትም ወደ ማህበራችን እንዲመጡ ራሳችንን ለማስተዋወቅ ያዘጋጀነው ዝግጅት ነው የሚሉት የማህበሩ ጸሐፊ አቶ ብሩክ ይማ በዝግጅቱ ላይ ባህላዊ ምግቦች አዝናኝ ፕሮግራሞችን እንደተካተቱ ነግረውናል። እድራችን የተቋቋመው እንግዲህ ከዛሬ አምስት ዓመት በፊት ጀምሮ የተቋቋመ እድር ነው። ይህንን እድራችንን ስንመሰረት በጣም ጥቂት በሆን ሰዎች ነበርን። አምስት የምንሆን ሰዎች ያቋቋምነው። ከዛ በኋላ ቁጥራችን እየጨመረና በአካባቢ የሚገኙትን አንዳንድ የሴቶች ማህበር ናቸው የተባሉትን እድርተኞች በሙሉ በማሰባሰብ ወደኛ ጋር አንድ ሆነን ለማቋቋም ብዙ ሞክረን ጥረት አድርገናል። ከዛም ወደ አንድነት እንድንመጣ ባደረግነው መሰረት ባቋቋም ነው እድር ስሙንም፣ አንድነት በሚል ሁሉንም አሰባስበን በየዓመቱ የኢትዮጵያን አንድነት፣ የኢትዮጵያን አዲስ ዓመትና የመስቀል በዓለን ምክንያት በማድረግ በዓላቶችን እናዘጋጃለን። ይህም ደግሞ ምንድነው፣ እርስ በራሳችን የምንገናኝበት እድርተኞችን እርስ በራስ የምናስተዋወቅበት እድር ነው መሰረቱ ማለት ነው። የእድር አባል መሆን የሚያስችለው መስፈርት ኢትዮጵያዊነት መሆን ነው። ዋናው ትልቁ ኢትዮጵያዊነት መሆን ነው። አውስትራሊያንም ኢንክሉድ ያደርጋል። አውስትራሊያኖችን በዚህ ነገር ላይ ያሳተፋለሁ ብሎ የሚመጡ ከሆነ በአባልነት እንቀበላለን። ኢትዮጵያኖችን ብቻ አይደለም። ምክንያቱም ስሙን የሰጠነውም የኢትዮጵያን አውስትራሊያን የመረዳጃ እድር ብለን የመሰረት ነው። አንድነትን የተመለከተ ነው። ምክንያቱም እድራችን ምናምን የሚመጣ ያንን በሙሉ በአንድነት ላይ ልናሰባስበው እና አካታች አድርገን ነው ያቋቋም ነው። ይህንን እድር በውጭም ሆነ በሀገር ውስጥ የምትገኙ ኢትዮጵያኖች በሙሉ እንኳን ለሁለት ሺህ አስራ ስምንት የዘመን መለወጫ በዓል በሰላም አደረሳችሁ። መስቀልም የበዓል ሰላም ይሁን። ዓመቱም የሰላምና የጤና፣ የፍቅር፣ የደስታ እንዲሆንልን ከልብ በኔና በእድር ትኞቻችን ስም እመኝላችኋለሁ። አቶ መስቀሉ ደሴ የመረዳጃ እድሩ ሰብሳቢ። እድር በሀገራችን በተለያዩ የህብረተሰብ ክፍሎች የተለመደና ጥልቅ ስር የሰደደ ባህላዊ ትብብር ስርዓት ነው። ከሀገር ርቀን ብንኖርም የጋራ መረዳዳትና መተጋገዝ የሚያጠናክር የመደጋገፍ ባህላችንን ለማስቀጠል ቅርባችንና ትስስራችንን ይበልጥ ለማጎልበት መኖር እንዳለ ሁሉ ህልፈትም ስለሚኖር በሀዘን ሰዓት ማጽናናት፣ የማህበረሰብ ድጋፍ ላዘንተኛው እፎይታ ነው በሚል መረዳጃ እድሩ መመስረቱን ገልጸው በቅዳሜ ሴፕቴምበር 20 ቀን 2025 ዓ ም የአዲስ ዓመት ዝግጅት ሁሉም ኢትዮጵያውያን ባዘጋጁት ፕሮግራም ላይ ተገኝተው ዘና በማለት የመረዳጃ ማህበራቸውን አላማና ግብ እንዲረዳ በምዕራብ አውስትራሊያ ፐርዝ ለሚኖሩ ትውልደ ኢትዮጵያውያን በሙሉ ጥሪ አቅርበዋል። መስቀልንና የአዲስ በዓልን አስመልክቶ ከዚህ በፊት ያቋቋም ነው እድር አለ። እድሩ የኢትዮጵያ ኢትዮ አውስትራሊያን በፐርዝ የ መረዳጃ እድር ነው ማህበር ነው። ያው የዚህ ፕሮግራም አላማ እንደሚታወቀው እድሩ መጎልበት ማደግ ይኖርበታል። አንዱ ለማሳደግ እንግዲህ በተለያየ ደረጃ ሰዎች ፕሌጅ አድርገውም የሰጡን ገንዘብ አለ። በመዋጮ ነው ብዙ ጊዜ እንትን የምንለው በቤተሰብ ደረጃ ፋሚሊ 25 ዶላር በመነሻነት የመመዝገቢያ መቶ ዶላር ነበር የጀመረው ግን ከጊዜ ወደ ጊዜ እየጨመረ መጥቷል። ያ የክፍያ ሁኔታ በሲንግል ደረጃ ሀያ ብር አስከፍለን ነው የድር አባልነቱን እያራመድን ያለነው። ካልተሳሳቱ በአሁኑ ሰዓት ወደ ሰባ አባላት የሚሆኑ አሉ። ይሄንን ቁጥር ማሳደግ እና የበለጠ የድሩን አቅም የማጎልበት እንቅስቃሴና ዘመቻ ላይ ነን ያለነው። ይሄንንም መሰረት በማድረግ በዚሁ የመስቀልንና የአዲስ ዘመን በዓልን በመካከሉ የተለያዩ ፕሮግራሞች ስላሉ የፕሮግራም መጣበብ አጋጥሞን ነው በመሀል ያደረግነው እኛ። ስለዚህ የቶምቦላ ትኬቶችን አዘጋጅተናል። አሁን ትኬቱን በመሸጥ ላይ ነን ያለነው። አንድ ትኬት በሃያ ዶላር ነው እየሸጥን ያለነው። የመግቢያ ትኬት ደግሞ እንደዚሁ በለቱ 50 ብር በማስከፈል የምግብና ምናምን ዝግጅቶች ነፃ ፕሮግራም ነው። ይህንን እድሩን የበለጠ ለማጎልበት እንቅስቃሴ ላይ ነው ያለነው። እንደምታወቀው እንደ ኢትዮጵያዊ በየትኛውም ማቅጣጫና ዓለም ላይ ስንኖር ካሉን ማህበራዊ ሴቶች አንዱ በሀዘናችን ጊዜ ተረዳድቶ ተደጋግፎ መኖርን ነው። አሁን በምንኖርበት ሀገር እንደምታየው እንሰራለን፣ እናገኛለን ግን ያው ሞተን ደግሞ ከመኖር ጋር አብሮ የሚሄድ ነገር ስለሆነ ቀደም ብለ ለምን ዝግጅት አናደርግምና የበለጠ ወገን ለወገን ደራሽነቱን በዚህ ድር አማካኝነት እናራምድ በሚል እንቅስቃሴ ላይ ነን ያለ ነው። ያው እንቅስቃሴውን በሀሳብ ደረጃ ያለውን ነገር በኢኮኖሚ ማዳበር አለብን። ይህን ለማዳበር ከእያንዳንዱ ግለሰብ መዋጮ የሚወጣው ነገር በቂ ባለመሆኑ እንደዚህ አጋጣሚዎችን በመጠቀም በአንድ ድንጋይ ሁለት ወፍ የሚል ሀሳብ ይዘን ነው። አንድም የእድሩ ማህበረሰብና አባላቶች፣ ሌላውም የኮሚኒቲ አባላታችን መኖራችንን አውቁ በዚህ ዕለት በስፍራው ተገኝቶ የእድሩን አላማና እንቅስቃሴ ተረድቶ የበለጠ ጆይን የሚያደርግበት በተለያየ መልኩ ደግሞ እንደምታውቀው በዚህ በውጭ አለም ብዙ ጊዜ ስትረስፉል የሆነ ላይፍ ነው የምንኖረው። እንሮጣለን፣ እንሰራለን። ማህበራዊ ተገናኝተን የምናሳልፍበትም ጊዜ ውስን። ይህንንም ቀን ምክንያት በማድረግ ተገናኝተን ብዙ የምናወጋቸው ነገሮች ይኖራሉ። እንደ ደንቡ፣ እንደ ባህሉ፣ እንደ ወጉ ለመጫወት ጊዜያችንንም አብርን ለማሳለፍ እንዲያግዘን በማለት ነው እንቅስቃሴ የጀመርንበት። ያ ሁሉም በዚህ በፐርዝ አካባቢ የሚኖሩ ማህበረሰብ፣ በዚህ አጋጣሚ የሬዲዮ ፕሮግራም የሚከታተሉ ሰዎች በስፍራ ተገኝተው ቢታደሙልን ደስ ይለናል። በፐርዝና አካባቢ ለምትኖሩ ኢትዮጵያኖች ምናልባት ጊዜ ሊወስድ ይችላል። አድካሚ ሊሆን ይችላል። መሰልቸት የለብንም። እርግጠኛ ነኝ ሰዎች ሲሞቱ ሁላችንም በስፍራውና በጊዜው ተገኝተን መዋጮ እናርጋለን። ያ ነገር ግን ባህል መለወጥ አለበት ብለን እናምናለን። ለምን ክብር ምስጋና ይግባውና እኛ እዚህ በውጭ አገር የምንኖረው ኢትዮጵያ ኢትዮጵያኖች እንሰራለን፣ እናገኛለን ከምናገኘው በ በጣም ኢንሲግኒፊካንት የሆነው ገንዘብ ነው የሌሎችን ወገኖቻችን ህይወት ይታደግልናል። በሌላ አጋጣሚ ሰዎች ምናልባት ላይፍ ኢንሹራንስ ምናምን ያላቸው ሰዎች ሊኖሩ ይችላሉ። ግን አጽንኦት ሰጥቼ መናገር መፈልገው ያ አይደለም። ያ ኢንሹራንስ ምናልባት ክሌም የምታደረገው የራፍተርም ሊሆን ይችላል። ዋናው ትልቁ ነገር ግን በዚህ ከኢትዮጵያዊነት ሴታችን ጋር አብሮ ያለው የሀዘንና የደስታችን ተረዳድቶ የመኖሩ ነው። በአንድ ሀያ አምስት ዶላር መዋጮ የብዙ ወገኖቻችንን ህይወት መታደግ እንችላለንና ኑ ቅረቡን እንነጋገር። በፍቅርና በሰላም ተደጋግፈን እርስ በራሳችን የወደፊቱን ማኅበራዊ ህይወታችንን እናጎልብታለን። መልካም ጊዜ እንዲሆንልን በዚህ አጋጣሚ አመቱም መጪ ዓመት የደስታ፣ የፍቅር፣ የሰላም እንዲሆንልን በዚህ አጋጣሚ ያለኝንም መልእክት ማስተላለፍ እፈልጋለሁኝ። የኢትዮ አውስትራሊያን አንድነት መረዳጃ ድር በፐርስ የአዲስ ዓመትና የመስቀል በዓል ዝግጅት አስተባባሪ የሆኑት ወይዘሮ ጥሩ ወርቅ ይልማ የመረዳጃ ድራችን ከዘርና ከሃይማኖት ነፃ የሆነ ሁሉንም የሰው ልጆች አባል የሚያደርግ በአዘን ሰዓት በጋራ ለመቆም የሚያስተባብር በቀጣይም ልጆቻችን የመረዳዳት ባህልን ይዘው እንዲቀጥሉ መንገድ የሚያሳይ ነው ይላሉ። የእድራችን ዋናው አላማ በማህበረሰባችን ለቀብር ለማስፈጸሚያ ከሰው አንድ ነገር በህብረተሰባችን ላይ አንድ ነገር ከደረሰ በኋላ ለመቀብር ማስፈጸሚያ እንዳንጉላላ ያንን አስመልክቶ ነው። ዋናው የእድሩ መነሻ ኢትዮጵያዊን፣ ኤርትራዊን ሁሉን ሁላችንንም አንድ ላይ ያካተተ ማህበር ነው ይሄ ከዘር ከሃይማኖት ከጎሳ ከሁሉ ነገር ነፃ የሆነ ነው እና አሁን ደግሞ ለመስቀል ለኢትዮጵያ አዲስ አመት፣ እና ለመስቀል ፕሮግራም እያዘጋጀን ነው። ያንን ደግሞ የምናዘጋጀው ለህብረተሰቡ አላማችን እና እድሩ ምንድን ነው የሚለውን ለሁሉ ለማህበረሰቡ ለማስተዋወቅ፣ እድሩን አላማውን ለመናገር ያም ደግሞ አላማችን ምንድን ነው ለትውልዳችን ለልጆቻችን መልካም ነገርን አድርገን ለማሳለፍ ነው። ያንን ለማስተዋወቅ ነው። አሁን ለአዲስ ዓመት ፕሮግራም እናደርገው በቅድሚያ እግዚአብሔር አመትን ጨምሮልን እድሜን በእድሜ ላይ ጨምሮልን ለዚህ ስላደረሰን ለእግዚአብሔር ክብር ምስጋና ድረስ፣ እግዚአብሔርን አመሰግናለሁ። በመቀጠል ለመላው ኢትዮጵያዊ ኤርትራዊ እንኳን ለአዲሱ ዓመት ለ2018 በሰላም በጤና አደረሰን። በያለንበት ሰላም ፍቅርን ያብዛልን፣ ለሀገራችን ሰላም እመኛለሁ። ለሲቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ ለማህበረሰብ